ለስድስት ወራት የሚቆየው የአስቸኳይ ጊዜ አዋጅ በኢትዮጵያ ከታወጀ አንድ ወር ሊሞላው ጥቂት ቀናት ቀርተዋል። የአዋጁን ይፋ መደረግ ተከትሎም ሰዎች ከየቦታው እየተለቀሙ እንደሚታሰሩ የተቃዋሚ ፓርቲ መሪዎች መሪዎችና የሰብአዊ መብት ተሟጋቾች ጭምር ሲነገር ቆይቷል። የአሜሪካ ድምጽ ያነጋገራቸው በምስራቅ ሸዋ ዞን በቦሰት ወረዳ የሚገኙ አንዲት እናት አንድ ልጃቸው እንደተገደለ፣ ሁለቱ እንደታሰሩና አንዱ በእጅጉ መደብደቡን ይናገራሉ። የኦሮምኛ ቋንቋ ዝግጅት ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። ወይዘሮ ሎሚ ዋቅዮ በምስራቅ ሸዋ ዞን በውሰት ወረዳ ቆምቤ ጉግሳ በተባለ መንደር ነዋሪ እንደሆኑ ይናገራሉ። የ65 ዓመት አዛውንት ናቸው። ባለቤታቸው ደግሞ የ74 ዓመት አዛውንት መሆናቸውን ገልጸውልናል። እንደ ወይዘሮ ሎሚ ገለጻ አራት ልጆች ነበሯቸው። አቢቲ ደቻሳ የተባለ የ30 ዓመት አርሶ አደር ልጅ ነበራቸው። ደምሴ ደቻሳ ወይም ደሜ እያሉ በቁልምጫ የሚጠሩት የሃያ ሁለት አመት ልጃቸው ደግሞ አዳማ ሄዶ ስራ ፍለጋ ሲንከራተት ተይዞ ታሰረ ይላሉ። የት እንደታሰረ ግን አያውቁም። ንጉሴ ደቻሳ የተባለው ልጃቸው ደግሞ ከቤት ውስጥ ተደብድቦ ተወስዶ ወለንጭቲ መታሰሩን ይገልጻሉ። ወይዘሮ ሎሚ በለቅሶ በታጀበ ድምፅ ረዳታቸው የሰላሳ አመት ወጣት አቢቲ ደቻሳ ለስብሰባ ይፈለጋል ተብሎ ከቤታቸው ከተወሰደ በኋላ ጥቅምት አስራ ሁለት ቀን ሁለት ሺ ዘጠኝ ዓ ም አስክሬኑ እንደመጣላቸው ይናገራሉ። የልጃቸው ለቅሶ ባይመጣና ቤታቸው ሀዘን ባይገባ ኖሮ ወለንጭቲ ታስሯል የተባለውን ልጃቸውን ንጉሴን ሄደው ይጠይቁት እንደነበረም ገልጸዋል። አንዱ ልጄን በሞት አጣሁ። አሁን አንድ ሰው አብሮኝ ቤት ውስጥ የለም። ቤቴ ኦና ሆኗል ደካማ ነኝ። እኔ የልጄን አስከሬን በመኪና ከበው አምጥተው ነው የሰጡኝ። ወይዘሮ ሎሚ ልጄን እንፈልግሃለን ብለው ወስደው እንዴት እንደገደሉት ሳላውቅ አስክሬኑን ተቀብዬ ቀብር ያለው ይላሉ። ቀብሩም እሁድ ጥቅምት አስራ ሶስት ቀን ሁለት ሺ ዘጠኝ አመተ ምህረት መፈጸሙን ይገልጻሉ። ወጣት ልጄ ነበረ የሚያግዘኝ፣ ጎበዝ ገበሬም ነበር። ረዳቴ ነው ያጣሁት ጨለመብኝ! የልጄን አስክሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበላሽቷል፣ ባፍና ባፍንጫው ደም ፈሶታል። የልጃቸው አስክሬን ሳጥን ውስጥ ከመግባቱ በፊት እንደተመለከቱ የሚናገሩት ወይዘሮ ሎሜ አራተኛ ልጃቸው በደረሰበት ድብደባ ሰውነቱ በመዛሉ በአሁኑ ሰዓት ጸበል እያመላለሱ እያስጠመቁት እንደሚገኙ ይገልጻሉ። ማጀሩ ሰንጋና ሰራ ማሎ ጀልምን ናት። እንግዲህ የሞተ ሞቷል አይመለስም። እባካችሁ ያሉትን ልጆቼን ልቀቁልኝ። የተበታተኑት ልጆቼን ወደ ቤት መልሱልኝ። ልጆቼን አጥቼ ዓይኔ ጠፋ። ተራራ የተናደብኝ ያህል ነው የሚሰማኝ። አደራ እባካችሁ ልጆቼን መልሱልኝ። በጉዳዩ ላይ ምላሽ ለማግኘት የቦሴት ወረዳ አስተዳዳሪ አቶ አሊፎ ጅራ እንዲሁም የቦሴት ፖሊስ ጽፈት ቤት ኃላፊ ኮማንደር ቦጋለ ጋር ደውለን ስልኩ ከተነሳና ና ከየት እንደተደወለ ከሰሙ በኋላ ስልኩ ተዘግቷል። ወደ ወረዳው ምክትል አስተዳዳሪ አቶ መሐመድ ሁሴን ጋር ደውለን ስለ ሁኔታው ጠይቀናቸው ነበር። የሮ አማካና ረኮን አካፊ እንጅሩ ነገኛ አማካ የሮ ጀልቀባ ሰንኬ ሰት ቱሬ ሰናቲን አማ ባኤ በአሁኑ ሰአት እንዲህ አይነት ችግር የለም ይህን በተመለከተ የደረሰን ሪፖርት የለም፣ ተመልሰን ለማየት እንሞክራለን ብለዋል። እናት ልጄ ሞተ ብላ እንዲህ አልቅሳ በውሸት ትናገራለች ሆይ በሚል የተጠየቁት አቶ መሐመድ ምንም ያገኙት መረጃ እንደሌለ ተናግረዋል። በተያያዘም በዚህ ወረዳ ነዋሪ የሆነና ስሙ እንዳይገለጽ የጠየቀ ወጣት እርሱ በሚኖርበት አካባቢ የሰዎችን ቤት ከቦ መተኮስ፣ ሰዎችን በደቦ ሰብስቦ ማሰር፣ በተለይም ወጣቶችን በአንድ ላይ ሰብስቦ ወደማይታወቅ ስፍራ መውሰድ የተለመደ እንደሆነ ይናገራል። በምሳሌነትም አቶ አብዲሳ ሹሙ የተባሉን ግለሰብ ጠቅሶ ጎረቤቴ ስለሆኑ ባይን አይቻለሁ ይላል። ይህን ግለሰብ ለመያዝ የመጡ ታጣቂዎች እርሱ ሲያመልጥ ባለቤቱን ተኩሰው እንደመቷትና የአካባቢው ሰው ሆስፒታል ወስዶ ሕይወቷን እንዳተረፈ ተናግሯል። አቹማል ትግራ እንደበርሰን የሳን ፉለኒቱ ወጣቶች እየተወሰዱ ይታሰራሉ። የት ይታሰሩ፣ እንዴት ይሁኑ ይሞቱ ይኑሩ እንኳን የምናውቀው ነገር የለም ይላል ምክትል አስተዳዳሪው አቶ መሐመድ ሰላምና መረጋጋት ለማምጣት ችግር ፈጣሪ የሆኑ ሰዎችን ወደ ህግ ፊት እናቀርባቸዋለን ብለዋል የሞተውን ወጣት በተመለከተና ድብደባውን በተመለከተ ግን የማውቀው ነገር የለም ሲሉ ምላሽ ሰጥተዋል